ፎሬን ሰርቪስ ኢንስቲትዩት አምሃሪክ ቤዚክ ኮርስ ዩኒት 52 ቤዚክ ሴንቴንስ ፎር ለርኒንግ። በአንደኛና በሁለተኛ ደረጃ ትምህርት ቤቶች ውስጥ ምን አይነት ትምህርት ይሰጣል? በጠቅላላው በእርስዎ አገር የሚሰጠው ትምህርት እዚህም ይሰጣል? ጂኦግራፊ፣ ስነ ጥበብ ጥበብ፣ ለምሳሌ ጂኦግራፊ፣ ቁጥር፣ ታሪክ፣ ስነ ጥበብ፣ ቋንቋና ሃይማኖት በአንደኛና በሁለተኛ ደረጃ ትምህርት ቤቶች ውስጥ ይሰጣሉ። ፍልስፍና ፖለቲክ፣ አስተዳደር ሳይንስ፣ በኮሌጅ ደግሞ እንደ ፍልስፍና፣ ሕግ፣ ፖለቲክ፣ አስተዳደር፣ መሐንዲስነት፣ ሳይንስና ሕክምና የመሳሰሉ ትምህርቶች ይሰጣሉ። ተማሪዎቹ እነዚህን ትምህርቶች የሚማሩት በእንግሊዝኛ ነው። በአንደኛና በሁለተኛ ደረጃ ትምህርት ቤቶች ውስጥ አማርኛንና እንግሊዝኛን ይጠቀሙበታል። በኮሌጅ ውስጥ ግን እንግሊዝኛን እና ፈረንሳይኛን ይጠቀሙበታል። ተማሪዎቹን መንግሥት እየከፈለ ነው የሚያስተምራቸው ወይስ ራሳቸው እየከፈሉ ነው ወጪ ቀድሞ ከአንደኛ ደረጃ ትምህርት ቤት እስከ ኮሌጅ ድረስ መንግስት ማናቸውንም ወጪ እየከፈለ ተማሪዎቹን ያስተምር ነበር። አሁን ግን ግማሹን መንግስት፣ ግማሹን ተማሪዎቹ እንዲከፍሉ ተደርጓል። ማገዝ ትምህርት በጣም እየተወደደ በመሄዱ ተማሪዎቹን መንግሥት ካላገዛቸው በስተቀር በራሳቸው እየከፈሉ ለመማር በጣም ያስቸግራቸዋል። መጠርጠር የማይጠረጠር ነው። ይህ የማይጠረጠር ነው። ስለዚህ መንግሥት ለአንዳንድ ተማሪዎች ስኮላርሽፕ ይሰጣል። ፎር ፍሉዌንሲ በአንደኛና በሁለተኛ ደረጃ ትምህርት ቤቶች ውስጥ ምን አይነት ትምህርት ይሰጣል? በጠቅላላው በእርሶ አገር የሚሰጠው ትምህርት እዚህም ይሰጣል። ለምሳሌ ጂኦግራፊ፣ ቁጥር፣ ታሪክ፣ ስነ ጥበብ ቋንቋና ሃይማኖት በአንደኛና በሁለተኛ ደረጃ ትምህርት ቤቶች ውስጥ ይሰጣሉ። በኮሌጅ ደግሞ እንደ ፍልስፍና፣ ህግ፣ ፖለቲክ፣ አስተዳደር፣ መሐንዲስነት፣ ሳይንስና ህክምና የመሳሰሉት ትምህርቶች ይሰጣሉ። ተማሪዎቹ እነዚህን ትምህርቶች የሚማሩት በእንግሊዝኛ ነው። በአንደኛና በሁለተኛ ደረጃ ትምህርት ቤቶች ውስጥ አማርኛንና እንግሊዝኛን ይጠቀሙበታል። በኮሌጅ ውስጥ ግን እንግሊዝኛንና ፈረንሳይኛን ይጠቀሙበታል። ተማሪዎቹን መንግስት እየከፈለ ነው የሚያስተምራቸው ወይስ ራሳቸው እየከፈሉ ነው? ቀድሞ ከአንደኛ ደረጃ ትምህርት ቤት እስከ ኮሌጅ ድረስ መንግስት ማናቸውንም ወጪ እየከፈለ ተማሪዎቹን ያስተምር ነበር። አሁን ግን ግማሹን መንግስት ግማሹን ተማሪዎቹን እንዲከፍሉ ተደርጓል። ትምህርት በጣም እየተወደደ በመሄዱ ተማሪዎቹን መንግሥት ካላገዛቸው በስተቀር በራሳቸው እየከፈሉ ለመማር በጣም ያስቸግራቸዋል። ይህ የማይጠረጠር ነው። ስለዚህ መንግሥት ለአንዳንድ ተማሪዎች ስኮላርሽፕ ይሰጣል። በአንደኛና በሁለተኛ ደረጃ ትምህርት ቤቶች ውስጥ ምን አይነት ትምህርት ይሰጣል? በጠቅላላው በእርስዎ አገር የሚሰጠው ትምህርት እዚህም ይሰጣል። ለምሳሌ ጂኦግራፊ፣ ቁጥር፣ ታሪክ፣ ስነ ጥበብ፣ ቋንቋና ሃይማኖት በአንደኛና በሁለተኛ ደረጃ ትምህርት ቤቶች ውስጥ ይሰጣሉ። በኮሌጅ ደግሞ እንደ ፍልስፍና፣ ሕግ፣ ፖለቲክ አስተዳደር፣ መሐንዲስነት፣ ሳይንስና ሕክምና የመሳሰሉት ትምህርቶች ይሰጣሉ። ተማሪዎቹ እነዚህን ትምህርቶች የሚማሩት በእንግሊዝኛ ነው። በአንደኛና በሁለተኛ ደረጃ ትምህርት ቤቶች ውስጥ አማርኛንና እንግሊዝኛን ይጠቀሙበታል። በኮሌጅ ውስጥ ግን እንግሊዝኛንና ፈረንሳይኛን ይጠቀሙበታል። ተማሪዎቹን መንግሥት እየከፈለ ነው የሚያስተምራቸው ወይስ ራሳቸው እየከፈሉ ነው? ቀድሞ ከአንደኛ ደረጃ ትምህርት ቤት እስከ ኮሌጅ ድረስ መንግሥት ማናቸውንም ወጪ እየከፈለ ተማሪዎቹን ያስተምር ነበር። አሁን ግን ግማሹን መንግስት ግማሹን ተማሪዎቹ እንዲከፍሉ ተደርጓል። ትምህርት በጣም እየተወደደ በመሄዱ ተማሪዎቹን መንግስት ካላገዛቸው በስተቀር በራሳቸው እየከፈሉ ለመማር በጣም ያስቸግራቸዋል። ይህ የማይጠረጠር ነው። ስለዚህ መንግስት ለአንዳንድ ተማሪዎች ስኮላርሽፕ ይሰጣል። እዚህ ሐኪም ቤት ውስጥ ስለ ሕክምና የሚያውቁ ሰዎች አሉ? አዎ ሞልተዋል። ባለቤትህ የግል ሀብት አላት? እንዴታ! በተለይ የአሜሪካ ውስጥ ሞልቷታል። መንፈሳዊ ትምህርት ለመማር የሚፈልጉ ሰዎች አሉ? አዎ፣ ሞልተዋል። የሚስዮን ትምህርት ቤት ማስተማር የሚፈልጉ አስተማሪዎች እዚህ ከተማ ውስጥ ይገኛሉ። አዎን፣ ሞልተዋል። የትምህርት ሚኒስቴር ብዙ ስኮላርሽፕ አለው። አዎ፣ ሞልቶታል። እቡና ቤቱ ውስጥ ብዙ ሰው አለ። አዎ ሞልቷል። የጂኦግራፊና የታሪክ ትምህርት የተማሩ ኢትዮጵያውያን አሉ። አዎ ሞልተዋል። እስነ ጥበብ ትምህርት ቤት ውስጥ ፖለቲክ እና ፍልስፍና የሚማሩ ተማሪዎች ሞልተዋል። የለም፣ እነዚህን ትምህርቶች እዚህ ትምህርት ቤት ውስጥ አያስተምሩም። ከኢትዮጵያ የመጡ ሰዎች ታውቃለህ? አዎ፣ ዋሽንግተን ውስጥ ሞልተዋል። በሚመጣው ሳምንት ብዙ ወጪ ታደርጋለህ? ወጪ የማደርግበት ብዙ ምክንያት ሞልቶኛል። ቤትህን ስትሠራ የሚያግዙ ጓደኞች አሉህ? አዎ ሞልቶኛል። በዚህ ከተማ ውስጥ ከሚኖሩት ሰዎች መካከል በፖሊስ የሚጠረጠሩ አሉ? አዎ፣ ሞልተዋል። ዛሬ ከሰዓት በኋላ ምን ታደርጋለህ? ቀጠሮ ሞልቶኛል። እናንተ መንደር ቀበሮ ሞልቷል? ጥንት ነበር እንጂ አሁን አንድም አይገኝም። የሚሸጥ ፍየል አለህ? አዎ ሞልቶኛል። አባትህ ብዙ ከብት አላቸው? አዎ ሞልቷቸዋል። ኢትዮጵያ ውስጥ ብዙ አይነት ከብት አለ? አዎ ሞልቷል። በከተማው አጠገብ የምታደን አውሪ አለ? አዎ ለሥጋ የሚሆኑ አውሬዎች ሞልተዋል። እናንተ ጠቅላ ግዛቶች ውስጥ ትልልቅ ተራራዎች ይገኛሉ? አዎ ሞልተዋል። ሲኒማ ቤት ማቋቋም የሚፈልጉ ሰዎች ታውቃለህ? ሲኒማ ቤት ለማቋቋም የሚፈልጉ ሰዎች ሞልተዋል። አስተማሪ መሆን የሚፈልጉ ሰዎች አሉ። አዎ ብዙ ጉልማሶች ሞልተዋል። በዚህ ወር ውስጥ ወደ አዲስ አበባ የሚሄዱ ሰዎች አሉ። አዎ እኛ መስሪያ ቤት ውስጥ ሞልተዋል። ከልጆችህ መካከል ህክምና መማር የሚፈልግ ማን ነው? ትልቁ ልጄ ነው። የትኛው? የሚስዮን ሆስፒታል ሐኪሞች አሉት። አዲሱ የሚስዮን ሆስፒታል ሐኪሞች ሞልቶታል። ፖለቲክ የሚማሩ ብዙ ኢትዮጵያውያን አሉ። አዎ ሞልተዋል። ኢትዮጵያን ሄደው ያዩ ብዙ አሜሪካውያን አሉ። አዎ በየከተማ ሞልተዋል። ነረቲቭ ድርሰት ፕሮግራም ይህ ስራ ቀደምትነትን አግኝቷል! ትምህርት አስፈላጊ መሆኑን ተገነዘበ። መገንዘብ ሲሶ ሀብቴን ሰጠሁት። የትምህርትና ስነ ጥበብ ሚኒስቴር አቶ ከበደ አሽከር ቀጠረ መቅጠር በትንሽ ቀበሌ ውስጥ እኖራለሁ። መስሪያ ቤቱ በስራ ረገድ የታወቀ ነው። የተማሪው ንግግር አስደናቂ ነበር። ማስደነቅ የኢትዮጵያ እርምጃ አስደናቂ ነው። ሁለት እርምጃ እንደ ሄደ ተመለሰ። ብዙ ተማሪዎች ከአባቶቻቸው ልቀዋል። መላቅ! የኢትዮጵያ እድገት ከፍ ያለ ነው። የኢትዮጵያ ብልጽግና በእርሻ ነው። ከኢትዮጵያ መንግስት የስራ ፕሮግራሞች ሁሉ ቀደምትነትን የያዘ ትምህርት ነው። ለአገር መሻሻል አስፈላጊ ከሆኑት ነገሮች አንዱ ትምህርት መሆኑን በመገንዘብ የኢትዮጵያ መንግስት ሲሶ ባጀቱን የሚያጠፋው በትምህርት ላይ ነው ከአስራ ዘጠኝ መቶ አርባ ዓመተ ምህረት ጀምሮ የትምህርትና ስነ ጥበብ ሚኒስቴር በኢትዮጵያ በመላ ትምህርት ቤቶች በየከተማው በመስራት የትምህርት መሳሪያ በመግዛትና አስተማሪዎች በመቅጠር ብዙ ጥረት አድርጓል። ቀድሞ አንደኛ ደረጃ ትምህርት ቤቶች ብቻ በትልልቅ ከተማዎች ብቻ ይገኙ ነበር። አሁን ግን በትንንሽ ከተማዎች፣ በመንደሮችና በቀበሌዎች በብዙ ተስፋፍተው ይገኛሉ። በከፍተኛ ትምህርት ረገድ የኢትዮጵያ መንግስት አስደናቂ እርምጃ አድርጓል። ቀድሞ የነበሩት ኮሌጆች ከመስፋፋታቸውም በላይ ብዙ አዳዲስ ኮሌጆች በየቦታው ተከፍተዋል። ከልዩ ልዩ ኮሌጆች ትምህርታቸውን ጨርሰው የወጡ ተማሪዎች በቁጥር እየበዙ ሄደዋል። ከዚህም በላይ በትምህርታቸው በጣም ልቀው ለሚገኙት ተማሪዎች ስኮላርሽፕ እየተሰጠ ለከፍተኛ ትምህርት ወደ ውጭ አገር በብዛት ይሄዳሉ። የኢትዮጵያ ዕድገትና ብልጽግና የተመሰረተው በተማሩት ልጆቿ ላይ ስለሆነ ትምህርት ወደፊት በጣም እየተስፋፋ እንደሚሄድ ብዙ ተስፋ ይደረጋል። ጥያቄዎች። ትምህርት ለምን ይጠቅማል? የኢትዮጵያ ሲሶ ባጀት በምን ላይ ይጠፋል? ብዙ ትምህርት ቤቶች በኢትዮጵያ ውስጥ ይገኛሉ? ትምህርት ቤቶቹ የት ይገኛሉ? በከፍተኛ ትምህርት ነገር የተፈጸመውን ነገር አስረዳ። ተማሪዎች ትምህርታቸውን ሲጨርሱ ምን ያደርጋሉ? ተማሪዎች ለምን ወደ ውጭ አገር ይሄዳሉ? ትምህርት ወደፊት በኢትዮጵያ ውስጥ ለምን እየተስፋፋ ይሄዳል? ስኮላርሽፕ የሚሰጣቸው ተማሪዎች ብዙ ናቸው? Scholarship the magnesium madra gasfalligal. This is the end of Unit 52.